ዛሬ የዓለማችን የመጨረሻዎቹ አዳጊ አገሮች ለሚቀጥሉት 15 ዓመታት ድህነትን ከምድረ ገጽ ፈጽሞ ለማጥፋት በሚደረገው ፍልሚያ ወሳኝ የትግሉ መድረክ እንደሚሆኑ ተገልጧል። ሽንፈቱም ሆነ ድሉ የሚታየው በእነዚህ አገሮች እንደሚሆን ታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝር ዘገባውን ያቀርባል። በተባበሩት መንግሥታት ድርጅት የንግድና ልማት ጉባኤ ወይንም በእንግሊዝኛ አጠራሩ ዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ አንድ ዴቨሎፕመንት አንታድ በየዓመቱ በዓለማችን የሚገኙ የመጨረሻ አዳጊ ሀገሮችን ምጣኔ ሀብታዊ ይዞታ ዘገባ ይፋ ያደርጋል። ዛሬም የ2015ን የመጨረሻዎቹ አዳጊ ሀገሮች ዘገባን አውጥቷል። ዘገባው በመግቢያው እንዳመለከተው ለተከታዮቹ 15 ዓመታት ለዘላቂ ልማት የታለመው ግብ በልማት አጀንዳ አዲስ አቅጣጫን ያስቀመጠና በአስተሳሰቡም ከዚህ ቀደሙ በእጅጉ የተለየ ነው ይላል። ለመጀመሪያ ጊዜም በጋራ ስምምነት የተደረሰባቸው ዓለም አቀፋዊ የልማት ግቦች ተደርድረዋል። እነዚህ የልማት ግቦች ተከታታይነት ወይንም ቀጣይነት ያላቸውና ሁሉን አቀፍ ሂደት ያላቸው ይሆናሉ። በተለይም በዓለማችን በሚገኙ የመጨረሻዎቹ አዳጊ ሀገሮች ተፈጻሚ እንደሚሆኑም ይናገራል። ይህ ቀደም ካለው የሚሌኒየሙ የልማት ግቦች እንዴት እንደሚለይም በአንክታድ የአፍሪካ ክፍል የመጨረሻዎቹ አዳጊ አገሮች ልዩ ፕሮግራም ዲሬክተር ዶክተር ተስፋቸው ታፈረ ገልጸዋል። በሚሊየንሙ የልማት ግቦች ሁሉም የድህነት መገለጫዎችን በተወሰነ መጠን መቀነስ ነበር። ለምሳሌ እንደ አውሮፓውያን እንደምን አቆጣጠር ከ1990 እስከ 2015 ዓ ም ባሉት ዓመታት ውስጥ ድህነትን በግማሽ መቀነስ፣ የሕፃናትን ሞት ደግሞ በሁለት ሦስተኛ መቀነስ የመሳሰሉት ነበሩ። አሁን ግን በዚህ በተያዘው የተከታታይ የልማት ግቦች ድህነትን ፈጽሞ ማጥፋት ወይንም ማስወገድ ነው ወይም የሕፃናትን ሞት ሊያስከትሉ የሚችሉ በሽታዎችን ማስወገድ ነው እና ግቦቹን በተመለከተ እጅግ ከፍ ያለ ኢላማ ተቀምጧል። ታዲያ ከፍ ያለ ኢላማ ሲቀመጥ ደግሞ በተመሳሳይ ሁኔታ ተመጣጣኝ ፖሊሲዎችን መንደፍና ምላሽ መስጠትም ያስፈልጋል። ታዲያ በሚቀጥሉት 15 ዓመታት ድህነትን ከምድር ገጽ ፈጽሞ ለማጥፋት በሚደረገው ትግል ዋና የትግሉ አውድማ የሚሆኑት እነዚህ በአፍሪካና በእስያ የሚገኙ የመጨረሻዎቹ አዳጊ ሀገሮች ናቸው ይላሉ ዶክተር ተስፋቸው ከዚያ ደግሞ ገጠሩ ዋናው የሚተኮርበት የፍልሚያ መድረክ እንደሆነም ያስረዳሉ ስለሆነም በተከታታይ ልማት ግቦችን ለመምታት ፈተናው የሚበዛውና ዋናው ፍልሚያ የሚካሄደው በመጨረሻዎቹ አዳጊ ሀገሮች ውስጥ በተለይም በገጠር ቀበሌዎች ይሆናል። በተጨማሪም የመሠረተ ልማት ክፍተት የሚታየውና ተጨማሪ የመዋለ ንዋይ ፍሰት የሚያስፈልገውም እዚያ ላይ ነው። ለምሳሌ በገጠር የሚገኘው የድህነት መጠን በከተማ ከሚገኘው በእጥፍ ይጨምራል። በሌላ በኩል ግን መገንዘብ የሚያስፈልገው እነዚህ አዳጊ ሀገሮች ውስጥ እንደ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ የመሳሰሉት ጥቂት ሀገሮች በገጠር ድህነትን ለመቀነስ ከፍ ያለ ሥራ አከናውነዋል። ከእነዚህ ድሃ አገሮች በአብዛኛዎቹ በቀን ከአንድ የአሜሪካ ዶላር በታች በሆነ ገቢ የሚኖሩ ሰዎች ብዛት ከህዝባቸው ቁጥር ከሰላሳ በመቶ በላይ እንደሚሆን ዶክተር ተስፋቸው ዘገባውንና ሌሎችንም ጥናቶችን በመጥቀስ ይናገራሉ። በአንዳንዶቹም ከ60 ከ70 ወይንም ከ80ና ከ90 በመቶ የማያንሰው ህዝብ በዚህ አይነት የድህነት አረንቋት ዘፍቆ እንዳለም ይተነትናሉ። ስለሆነም በእነዚህ በሚቀጥሉት ዓመታት ውስጥ ድህነትን ለማጥፋት ከተፈለገ በድሃ አገሮች ገጠሮች ያለውን የግብርና ሥራ ከመሠረቱ የሚለወጥበትንና መዋቅራዊ ለውጥ የሚደረግበትን ብልሃት መቀየስ አስፈላጊ መሆኑን ይኸው የአንታድ ዘገባ ያብራራል። ይህም በገጠር የሚገኘውንና በግብርና ስራ ላይ የተሰማራውን ህዝብ በፍላጎቱና በወደደው መንገድ ከግብርና ስራ ውጪ ገቢ የሚያስገኙ ስራዎች እንዲፈጥር መታገዝ እንዳለበት ዶክተር ተስፋቸው ታፈረ ያስረዳሉ። በመጨረሻም የዘገባው ዋና መልእክት ነው ያሉትን እንዲህ አቅርበውታል። እናም ስለ አንድ ብሔራዊ የምጣኔ ሀብት ልማት ስንነጋገር ዋናው ቁም ነገር በገጠሩና በከተማው ልማት መካከል ስላለው ሚዛን ነው። ነገር ግን በከተማው ውስጥም የግብርናውን ዘርፍ ከፍ ማድረግና ምርታማነትን በመጨመር እንዲሁም ከዚያ ውጭ ባለው የኢኮኖሚ ዘርፍ መካከል ያለውን ሚዛን መጠበቅን ይጠይቃል። የዚያን ጊዜ ነው ትክክለኛ የመዋቅር ለውጥ ማግኘት የሚቻለው የዚህ ዘገባ መልእክትም የሆነውና የዓለማችን የመጨረሻዎቹ ድሀ ሀገሮች የሚባሉት በጠቅላላ 48 ሀገሮች ሲሆኑ አብዛኛዎቹ የሚገኙት በአፍሪካ አህጉር ነው። ከእነዚህም አንዷ ኢትዮጵያ ናት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ